ተሾመን የማየው እንዴት መሰለ በተለያዩ ጊዜዎች ላይ የተለያዩ ነገሮችን በተለያየ ሁኔታ ውስጥ ሆኖ አቅርቧል። እኔ ግን በአጠቃላይ እንደ አርቲስት የትዝታዎቻችን፣ የትውስታዎቻችን አካል አድርጌ ነው ማስብ። የኪነ ጥበብ ስራዎች ትራንሰንደንትል እንደሚባሉት በፈረንጅኛ ከሁኔታዎች በላይ በአየር ላይ የሚንሳፈፉ አይደሉም። በወቅቱ በነበሩት የታሪካዊ የማህበራዊ፣ የኢኮኖሚ፣ የፖለቲካ ዳራ ውስጥ ሆኖ ነው የሚሰሩት። እና እነሱ እንግዲህ የራሳቸው ምክንያት ይኖራቸዋል። ለእኔ ግን ተሾመን ሳስበው አንድ ለምሳሌ እኔ የእኔ አካልን ስሰማ ደስ ይለኛል፣ ዘራፌን ስሰማ ደስ ይለኛል። ግን ተሾመን እዛም ላይ ጽሁፉም ላይ ለመግለጽ እንደሞከር ነው እኔ የማየው የትውስታዎቻችን አካል መሆኑ፣ ዘፈኖችን ስንሰማ እዚህ ዘመን እኮ እንዲህ አይነት ሁኔታ ነበር ኢትዮጵያ ውስጥ ብለን የማሰብ ነገር እንደገና ደግሞ በተለይ ከኔም ባሻገር ደግሞ ወደ ስደት ዓለም ውስጥም ከመጣ በኋላ ተሾመ በመላ ኢትዮጵያውያን በሚኖሩበት የሰሜን አሜሪካ ግዛቶች ሁሉ የተዘዋወረ ዘፍኗል። በአውሮፓ በተለያዩ ቦታዎች ተዘዋውሯል። ኢትዮጵያ ውስጥ ብዙ ዘመን ሰርቷል። ጅቡቲ ላይ አምስት አመት ተቀምጧል። እና ስታስበው ትዝታዎቻችንን በተለያየ መልኩ ከቀረጹልን የኪነ ጥበባት ሰዎች መካከል አንዱ ነው። እና እኔ በአጠቃላይ አብሮን የመሆኑን ነገር ነው የማስበው። እውነቱን ለመናገር ደግሞ ወደ ኋላ ሄጄ እንደ አዲስ አሁን ስለ እሱ ለማወቅ ስሞክር ነው አሀ እነዚህም ውስጥ ነበር እንደ እያልኩ መደመም የጀመርኩት። እና በዚህ በኩል ራሴንም አስቀምጬ ማለት ነው ትላልቅ ሰዎቻችንን ቀርበን ማወቅና እነሱ በሰሩት ላይ መገንባት ያለብንን መገንባት ለየትም ብለን መሄድ ያለብንን በዛው መልክ አያይዘን መሄድ አለብን እና ተሾመን በአንድ በሁለት ስራው ሳይሆን በአጠቃላይ ስራዎቹ ነው የማስበውና የማከብረው ማከብረው። መልካም ጥሩ እይታ ነው። ከአንተ ሀሳብ የሚነጥቅ ጥያቄ ልሰንዝር። አቶ ሙሉ ጌታ ቀደም ብሎ በሱራፌል እንደሰማ ነው መግቢያው ላይ ተናገሩት፣ ይሄ የአክብሮት ባህል እንዲዳብር መደረጉ በዚህ በምንኖርበት በዩናይት ስቴትስ የኢትዮጵያውያን ትልቅ የሽልማት ማህበር ሲድ ወይንም ማህበረ ገጊሯን ዘረ ኢትዮጵያ በየዓመቱ የሚያዘጋጀው ስነ ስርዓት ጎልቶ ይታያል። ሌሎች በየአካባቢው የሚደረጉ ጥረቶችም አሉ። በአካባቢ ማህበረሰብ ውስጥ ያበረከቱትን አስተዋጽኦ ክብር መስጠት አንድ ነገር፣ ወደኋላ ሄዶ ደግሞ በቀደመ ስራቸው ጭምር አሁን ተሾመን እንዳደረጋችሁት ክብር የሚሰጥበትን ልማድ እንደ ጥሩ ጅምር የምናየበት ቦታ ደርሰናል። ሰዎች ካለፉ በኋላ በሌሉበት ስራቸውን አወድሰን የምንገልጽበትን ዛሬ በህይወት እያሉ እነሱ እንዲያዩ የምናደርግበት የቱን ያህል የላቀ መሆኑ የሚያከራክር አይመስለኝም። ብዙዎች የሚስማሙበት ነው። ለርሶ ግን እንደ ማህበራችሁ አቅጣጫም ጭምር ሌሎችንም ማነቃቃትም ፋይዳ አለውና ይህ ጅማሪያችሁ የቱን ያህል ወደፊት የምትገፉበት ይመስሎታል? እንደ ማህበር በእርግጥ የፍለታ ጥበብ እውቅና የሚገባቸውን ሰዎች ከአካባቢያችንም ወጣ ብለን ለመመልከት የምንችልበት ሁኔታ ይፈጠራል የሚል ተስፋ ነው ያለን። አሁን ያለን አቅም ስለማይፈቅድ ነው እንጂ በዚሁ አሜሪካን ውስጥ ሀገር ቤትም ቢሆን እውቅና ማግኘት የሚገባቸውን ሰዎች እንዲታወቁ ለማድረግ ሀሳብ አለን፣ ግን የአቅም ሁኔታ ነው የያዘን። አቅማችን በሚፈቅድበት ሰዓት ያንን ሁሉ ለማድረግ እንሞክራለን። ወጣቱ ትውልድ ደግሞ ይሄንን አርአያ እንዲከተል ነው ዋናው ጥረታችን። እነሱን አርአያ እንዲከተሉ ለማድረግ ጥረትና ሀሳብ አለን። በአጭሩ የሚመለስ የመጨረሻ ጥያቄ ይሄ እንግዲህ። የውይይቱ ፕሮግራም ሀሳቡ ትልቅም ቢሆን ዘና ብሎ እንድታወሩ የሚፈለግበት ነው እና ምርጫዎቻችሁንም እግረ መንገዱን ማየት እንፈልጋለን። እንደው ድንገተኛ ጥያቄም ቢሆን የተሾመ አሰግድን ዜማዎች ይሰሙ ከነበረ እርስ አሁን ያሉበትን የእድሜ ክልል አላውቅም። ይሰሙበት የነበረ ጊዜና ይህን ዘፈን በዚህ ዘመን አስታውሳለሁ የሚሉት ካለ ጨረሻ እናደርግ። የተሾመ አሰግድን ዜማዎች ብዙ ሰማቸው ነበረ። በተለይ ትዝታን፣ ጊዜውን አላስታውስም። ትዝታውን በጣም ነው የምወደው። ልዩ ትዝታ አለኝ በእሱ ትዝታ ዘፈን ብዙዎቹን አሁን ረስቻቸዋለሁ። በእውነቱ ግን በአጠቃላይ ተሾመ ያሰግድን መድረክ ላይ ራሱ ሳየው ልዩ ስሜት ነው የሚሰማኝ። ሌላው የእንግሊዝኛ ሙዚቃ የሚጫወታቸው፣ ተመሳሳይ እድሜ ላይ ነው ያለሁት ከተሾመ ጋር። የእንግሊዝኛ ዘፈኖቹ በእውነቱ መግለጽ ያክተኛል። የዚህ ላቅ ያለ አስተዋጽኦ ላበረከተ የኪነ ጥበብ ሰው የሚሰጥ እውቅና መነሻ ነው። አንተን ያከበሩበት ስነ ስርአትን ይሄን ውይይድ እናዘጋጅ ምክንያት ይሆነን ካገኘን ሀይቀር ያንተንም አጋጣሚዎች መለስ ብለን ለማየት እድል ይሰጠናልና፣ ቀደም ሲል በተለያዩ ውይይቶች ስናገኝህ ሌሎች የሰሯቸውን ስራዎች ዶክተር መሰረት ዛሬ በህይወት የለም፣ ሌሎች ባለሙያዎችንም በተመለከተ ስናነሳ በቃለ ምልልሶቹ ትገልጻለህ። እስኪ ያንተን አስታውሰን ይህን የኪነ ጥበብ ህይወት እንድትገፋበት ገና በጠዋቱ ወደዚህ እንድትሳብ ከተፈጥሮ ችሎታው ባሻገር ወይም ተሰጦ ባሻገር እነማን በህይወት ስፍራ ነበራቸው? ሙዚቃ መሳሪያዎችን በመጫወቱ በድምፃዊነቱ ማን ኮረኮረ? አሉላ፣ ብዙ ጊዜ ላለመሻማት ብዙ ሰዎች አሉ። ራስል የሚባሉት ቤተሰብ ካናዳውያን ናቸው፣ ግን አሜሪካ ሚሽን ውስጥ ነበሩ። እነሱ ናቸው በትንሽነቴ። ከዛ በኋላ ደግሞ ባኮ በምገባበት ጊዜ ስዊድኖች ነበሩ አስተማሪዎቼ። ከዛ ሰበታ ስንገባ ጋሻ አብዱቄ ከፈኔ በጣም ማከብረው እናም ወደ ጓደኛ አሁን ቶሮንቶ ውጭ ኪችነር ባል ከተማ ውስጥ ይኖራል ወተርሉ አካባቢ እሱ አለ። በጣም በትልቁ ደግሞ ጋሻ አብዱቄ ጋር አቶ አበራ ጉልላት የሚባል አስተማሪ ነበረን። አይነ ስውር ነበር፣ አርፏል። ሌሎች ታሪኬ ላይ እንደገለጽኩ ፕሮፌሰር አሸናፊ ከበደ፣ አቶ መላኩ ገላው አቶ አለማየሁ ፈንታ ቀኞችን አሁን እየጠቀስክ ያለው በኢትዮጵያ ሙዚቃ ታሪክ ውስጥ ልዩ ስፍ አዎ፣ አቶ መላኩ ገላው እና አቶ አለማየሁ ፈንታ በያሬድ ሙዚቃ ትምህርት ቤት በሙሉ ጊዜያቸው የመሰንቆ እና የክራር የዋሽንት አስተማሪዎች ነበሩ። ለእኛ ግን ትርፍ ጊዜያቸውን ነበረ የሚሰውልን ከሰዓት በኋላ መውጣት ሲገባቸው እኛን ጠብቀውን በየግላችን ትሬኒንግ ይሰጡን ነበር፣ ያሳዩን ነበረ። አቶ በቀለ ገብረ ማርያም የሚባሉ የትንፋሽ መሳሪያ ተጫዋች ነበሩ። እሳቸው ሳክስፎን መጫወት አስጀምሮኝ ነበር። ከዛ በተረፈ አኮርዲዮን እና ፒያኖን ጋሽ አብዱቄ ነው በብዛት ያሰለጠንን። እንግዲህ አቶ ተስፋዬ ለማም አንዳንድ መመሪያ እየሰጠን ረድቶናል። ብዙ ሰዎች አሉ። ልህ እንዳልኩ ቅድም በምድር ጦር ሻለቃ አሽኔ ምድር ጦር ውስጥ እንደ ትሬኒንግ እንድናደርግ እና እንደዚሁም ሰበታም እየመጡ ሰዎች እንዲያሰለጥኑን ትልቅ አስተዋጽኦ አድርገዋል። በጣም የምናመሰግናቸው የማንረሳቸው ባለውለታችን ናቸው። በተለይ ለእኔ ደግሞ በጣም የሚገፋፉ የነበሩ። ከዛ በተረፈ ክቡር ዶክተር ጥላሁን ገሰሰ ዛሬ በሕይወት ባይኖሩም በወቅቱ ትልቅ አስተዋጽኦ ያደረገልኝ ሰው ነው። እዚህም አሜሪካን ሀገር እንድቋቋም እንድበረታታ ያደረገኝ ሰው ነው እና እንደዚሁም አርቲስት መሀሙድ በአሁኑም ሰዓት ቢሆን በሚችለው አቅሙ በርታ፣ አይዞህ እያለኝ አንዳንዴም ሲም አብሬው እንድጫወት እያደረገኝ የሚያበረታቱኝ ሰዎች ናቸው። ወጋችን እንዲቀረውም ሰዓታችን በማብቃቱ እዚህ ላይ እናበቃለን እንግዶቼን የፍኖተ ጥበቡን ሊቀመንበራቱ ጌታራያን ታዋቂውን የመድረክ ሰው ስራፌል ወንድሙን የአመቱ ምርጥ ሰው በሚል ለክብር የበቃውን እውቁን ድምፃዊና አቀናባሪ ወይም ሙዚቃ ተጫዋች ተሾማ አሰግደን ሁሉንም ለጊዜያቸው አመሰግናለሁ በራዲዮ መጽሔት እሁድ ጠብቋቸው